የኢትዮጵያ አየር መንገድ ከተመሠረተ ሰባኛ ዓመቱን በተለያዩ ዝግጅቶች ለማክበር ከሚያደርገው መሰናዶ ለዛሬ ለየት ያለ ዝግጅት ይዟል። ከብቸኛዋ ሙሉ የበረራ ካፕቴኗ አንስቶ ለበረራው አስፈላጊዎቹ ሥራዎች በሙሉ በሴቶች የሚከናወን ጉዞ ምሽቱን ከአዲስ አበባ ወደ ባንኮክ አምርቷል። ስለ ዝግጅቱ እንዲያብራሩ ቆንጅት ታዬ የጋበዘቻቸው የአየር መንገዱ የማርኬቲንግ ከፍተኛ ባለስልጣንም እንዲሁ ጤና ስጥልኝ እንደምናመሹ። ወይዘሮ ራሄል አሰፋ ጤና ስጥልኝ እንደምናመሻችው። እስኪ አስቀድመው በአየር መንገዱ ውስጥ ያሎትን ኃላፊነት ይግለጹልኝ። እሺ፣ እኔ በአየር መንገድ ቫይስ ፕሬዚደንት ማርኬቲንግ ነኝ። የማርኬቲንግ ምክትል ፕሬዚደንት ኖት። የኢትዮጵያ አየር መንገድ ዛሬ እኩለ ሌሊት ላይ ከአዲስ አበባ ባንኮክ ሙሉ በሙሉ በሴቶች የሚከናወን በረራ እንደሚያደርግ የወጣው መግለጫ ያብራራል። እና እስኪ ወደ እሱ ይሄዱልን። እሺ እንግዲህ ከመጀመሪያ እስከ መጨረሻ በሴቶች ይከናወናል ተብሎ የሚታሰበው ዝግጅትን እንዲያው ጠቅለል ባለመልኩ ቅደም ተከተሉን ለማብራራት ያህል እንግዲህ መጀመሪያ መንገደኛ ሲመጣ ከጀርባ ደግሞ ቅድመ የሚደረጉ ቅድመ ዝግጅቶች አሉ። እነዛ ውስጥ እንግዲህ የበረራ ፕላኒንግ ዲስፓች ኦፊስ የምንለው የስምሪት ቢሮ ማለት ነው። አዎ ዛሬ ይሄንን ፍላይት የሚያከናውኑት ሴቶች ይሆናሉ። ይህም ማለት እንግዲህ ሎድ ኮንትሮል ከምንለው ይጀምራል ሎድ ኮንትሮል የምንለው ክፍል እንግዲህ አንድ አይሮፕላን ሲጫን አጫጫኑ መንገደኛው የት ጋር እንደሚጫን ምን ያህል እቃ እንደሚጫን ምን ያህል ፊውል መጫን እንዳለበት ካለው ከሚጠበቀው መንገደኛ ቁጥር ጋር አብሮ እንደ የመሳሰለውን ኢንፎርሜሽን ይወስዱና ዌይትን ባላንስ የምንለው አለ ያንን ትሪም ይደረግና ያ አይሮፕላን በምን መልክ መጫን እንዳለበት ያ ይሰራና ለካፕቴን በኋላ ክርስቲያና አምሳለነች የምትሄደው፣ ለእሷ ያስረክቧታል። ያ እንግዲህ ያቀጽ ነው። እሷ በቃ በጠቅላላ አይሮፕላኑ የተሸከመውን በምን መልክ እንደተጫነ፣ ምን አይነት ፊውል እንደሚይዝ፣ በሙሉ እንግዲህ ያለውን ኢንፎርሜሽን የሚሰጣት ይህንን የሚሰሩ ሎድ ኮንትሮል ኤጀንት ሴቶች ናቸው። ሴቶች ናቸው። የበረራ ኦፐሬሽንም የኤርፖርት ኦፐሬሽንም እንደዚሁ ቼኪን ኤጀንቶችም ዛሬ በአብዛኛው ይህንን ፍላይትም ቼክ የሚያደርጉ ሌሎችንም በተጓዳኝ አብረው ያሉ በዛ ሰት አካባቢ ያሉትንም ቼኪን ለማድረግ በአብዛኛው የተመደቡት ዛሬ ሴቶች ናቸው። ከዛም አልፎ ከኢትዮጵያ ኤርላይንስ ቼክ ዴስኮችም አልፎ ኢሚግሬሽን እና ሴኪሪቲ ሲያልፉ በአብዛኛው በተለይ ደግሞ ይህንን ፍላይት አንድል እንዲያደርጉ የተመደቡት ከኢሚግሬሽንም ሆነ ከሴኪሪቲ ሴቶች ናቸው። ስለዚህ ዛሬ አየር መንገዱ ወይም የአውሮፕላን ጣቢያው ሴት ባለሙያዎች ሽርጉድ የሚሉበት ሆኖ ነው የሚያመሸው ማለት ነው። በጣም በጣም በአየር መንገዳችን ብቻ ሳይሆን እንግዲህ ተጓዳኝ አገልግሎት የሚሰጡ አካላት በሙሉ እንግዲህ ኤርፖርት ውስጥ በተቻለ መጠን ከተቻለ ድረስ ይሄ አገልግሎቱ በሴቶች እንዲሰጥ ለማድረግ ሞክረናል። በተጨማሪ ደግሞ እንግዲህ መንገደኛ ከተሳፈረና ደግሞ እንግዲህ ካፕቴን ለበረራ ዝግጅት በማድረግ ላይ ሆና ከዛም እንግዲህ ከሎድሺቱ ሌላ ሌላ ደግሞ ይሄ አይሮፕላን ኤርወር ቪነስ ሪሊዝ ብቁ መሆኑን የሚያሳያት ዶኪመንት አለ። ያንን ደግሞ ለበረራ ብቁ መሆኑን ለበረራ ብቁ መሆኑን የሚያሳያቸው የሚያረጋግጥላቸው፣ አዎ ዶኪመንት ያ ደግሞ ማለት ምንድን ነው እንግዲህ የአይሮፕላኑን ጤናማነት የሚያረጋግጡልን ዛሬ የተመደቡት በሙሉ ሴቶች ቴክኒሽያንስ ናቸው። ይሄ የአቪዬሽን ደህንነት የሚለው ነው። አይ አይደለም፣ ይሄ ኤርክራፍት ኤርወርዲነስን ራሱ የእኛ ሜካኒኮች፣ ቴክኒሽያኖቹ እያንዳንዱ ኤርክራፍቱ በሙሉ ያሉት ፓርቶች ጤናማ መሆናቸውን፣ ምንም ችግር አለመሆኑን አረጋግጠው ፈርመው ይሄ ኤርክራፍት ሬዲ ቱ ፍላይ ነው የሚል ሜንቴናንስ ሪሊዝ ፎርም አለ ለበረራ ብቁ ነው ቴክኒካል ኦኬ፣ ለበረራ ብቁ ነው ብለው የሚያረጋግጡላቸው ለፓይለቷ ማለት ነው። ከዚያም በተጨማሪ የበረራ ደህንነትና ሁንም የሚያከናውኑት የአየር ትራፊክ ተቆጣጣሪዎቹም ሴቶች እንደሚሆኑ ነው የሚገልጸው። እነሱ በተጓዳኝ ከአየር መንገዱም በቀጥታ የአየር መንገዱ አካልም ባይሆኑ በተጓዳኝ የሆኑት የሴኩሪቲው የኤር ኮንትሮል ታወር ሪሊዝ የሚሰጡት በሙሉ በተጓዳኝ እንግዲህ ከአየር መንገዱ ጋር ይህንን በሴቶች ለማሰራት እንግዲህ የተባበሩን አካላት ናቸው ማለት ነው። ይህ ዝግጅት በምን ምክንያት ነው የታሰበው? ወይዘሮ ራሄል ይህ ዝግጅት እንግዲህ ኢትዮጵያ አየር መንገድ አሁን እንግዲህ ሰባኛ ዓመቱን ለማክበር ጉድ ጉድ እያለ ነው። ከአራት ወር በኋላ ገደማ አራት አምስት ወር በኋላ ሰባኛ ዓመት ይሞላዋል። ስለዚህ በፈረንጆ ኤሮፕያን አቆጣጠር ሁለት ሺ አስራ ስድስት እንግዲህ የሰባኛ ዓመት ዘመናችን በመሆኑ በሰፋ መልኩ ብዙ አይነት ዝግጅቶች እና ብዙ አይነት እንቅስቃሴዎች እያደረግንን ያንን ለማክበር እና አሁን ያንን ለማብሰር እንደው አንድ ጥሩ መንገድ ያሰብነው ለምን ይህንን ማርክ ለማድረግ ለየት ያለ ነገር አናደርግም በሚል ተነሳሳን እና በዚህም ደግሞ አጋጣሚ እንደ ኢትዮጵያ አየር መንገድ በተለያየ መስኩ ይህንን ስራውን ሊያከናውኑ የሚችሉ ሴቶች አት ኦል ሌቨልስ እና በጠቅላላ ባለው ዲፓርትመንት ውስጥ በቂ ሴቶች አሉን። ይህንንም ደግሞ ሁኔታ ማሳወቅም ሾኬዝም ማድረግ ፈለግን እና ይህን ሁለቱን ነገር የሚያጣምርልን አጋጣሚ ይሄ ሆኖ አገኘ ነው። እና እንግዲህ ይሄንን ፕላን ጥሩ ነው መርን ማለት፣ በጣም ጥሩ ነው። ሴት አብራሪ ናቸው። ዛሬ አውሮፕላኑን ይዘው የሚሄዱት ማን ናቸው? እንግዲህ የመጀመሪያችን ሴት ካፕቴን ደረጃ፣ ምንም እንኳን ከአስር በላይ አሁን ሴት ፓይለት ቢኖሩንም የዛሬውን ኮማንዲንግ ካፕቴናችን ካፕቴን አምሳለ ጓሉ ይባላሉ። እንግዲህ አንድ የብርቅዬ ካፕቴናችንን እንግዲህ የቀሩት ደግሞ በቅርቡ እስኪደርሱላት ድረስ አሁን እሷ ነች ያለችን። ካፕቴን እሳቸው ብቸኛዋ ካፕቴን ደረጃ የደረሱ ናቸው። አዎ እሳቸው አዎ፣ ከካፕቴን ደረጃ አው። ግን ወደ አስር የሚሆኑ ፓይለቶች አሉ። ዛሬም ማብራ የምትበር ኮፓይለታችን ኮፓይለት ሰላም እንዲሁ ኮፓይለታችን ሴት ነች። ስለዚህ ረዳት አብራሪዎች ወደ አስር ገደማ አሏችሁ ማለት ነው? አዎ አሉን። አዎ። ጥሩ ነው አስር አሉን። ከካፕቴናችን ጋር አስራ አንድ አሉን ማለት ነው። እንግዲህ ካፕቴን አምሳለንም እንደዚሁ እንድናነጋግራቸውን እንደምታመቻችሁልን ተስፋ አድርጋለሁኝ ወጣት ሴቶች በአቪዬሽን ሙያ መሰማራት እንደሚችሉ ለማሳወቅ፣ ለማበረታታት የሚያደርገው ጥረት አካል መሆኑን ነው አየር መንገዱ በመግለጫው የጠቆመው። ሴቶች በአጠቃላይ በበረራ ኦፕሬሽን ዘርፍና በአስተዳደሩ ያላቸው ተሳትፎና የእድገት ደረጃ ምን ያህል ነው? እስኪ አጠር አድርገው ይግለጹልኝ። በእውነት ለመናገር በኢትዮጵያ አየር መንገድ ውስጥ የሴቶች ተሳትፎ በሁሉም አይነት እርከን በጣም ሰፊ ነው ብዬ በግሌ ያምናለሁ። ራሴም ብሆን አሁን ከአስተዳደር አካባቢ ደረጃ ብናይም እንኳን ለምሳሌ ካሉት ምክትል አስተዳዳሪዎች ቫይስ ፕሬዚዳንት ሁለት ሴቶች ነን። እዛም ደግሞ በተለያየ በዳይሬክተር ሌቨል፣ በማኔጀር ሌቨል፣ በሱፐርቫይዘር ሌቨል ባለው ሌቨል ማኔጅመንት የምንለው ከሱፐርቫይዘር ከዛ በላይ ያለው ሌቨል ወደ አስራ ስምንት ፐርሰንቱ ሴት ነው። አስራ ስምንት ከመቶ ሴቶች ናቸው። ይሄ በምንም አይነት መመዘኛ ጥሩ ነው ብለን እንገምታለን። እንዲሁም ደግሞ እርግጥ ካቢን ክሩ አካባቢ ስንመጣ የበረራ የበረራ የበረራ አስተናጋጆችን በእርግጥ በአብዛኛው ባብላጫው ሴት ነው። ምናልባት ወንዶች እንዲያውም ከአራት ፐርሰንት አይበልጡም። ያሉን የኤርክራፍት ቴክኒሺያንስ ሜካኒክስ የምንላቸው ወደ ስምንት ፐርሰንት ናቸው ከጠቅላላው ኤርክራፍት ቴክኒሺያኖች ካሉን እንግዲህ አሁን እንደው በቁጥሩ ትንሽ አነስ ያለው የበረራ አብራሪዎች አካባቢ ነው ከሁለት ፐርሰንት ያልበለጠ ሆኖ የሚታየው ግን አሁን በፍጥነት እያደገ ያለ እና ድርጅቱም በጣም ሊያበረታታ የሚፈልገው በእንደነዚህ አይነት ቀደም ብሎ ምናልባት እንደዚህ ቴክኒካል እና የበረራ ክፍል አካባቢ የሴቶች ብዙም ተሳትፎ ላይሆን ይችላል ተሳትፏቸው ውሱን ነበረ ዝቅ አላወስን ነበር። አሁን በጣም በመበረታታ መልኩ ያ እየጨመረ ነው። ያ ደግሞ ይታወቃል። ሴቶች እህቶቻችን ሳይጀምሩ ቀርተው አይደለም፣ ግን በመሀል ወይ ትዳር እንደ የመሳሰለው ነገር ያው የህይወት ጉዳይ ልጅ በመውለድ እንደዚህ የማቋረጥ ጉዳይ አለ። አሁን ግን ባለፉት ጥቂት አመታት የምናየው ሴቶች እህቶቻችን ትዳርም ቤተሰብም ልጆችም አፍተው ግን ከስራው ጋር መሄድ መቻል ማስኬድ መቻልን እያሳይ ነው። እና ይህ በጣም ማበረታታት የምንፈልገው ጉዳይ ነው። ይህንን የማበረታታት ስራ እንዴት ነው የምታከናውኑት? ለምሳሌ በትምህርት ቤቶች አካባቢ ምንድን ነው የምታደርጉት? አዎ፣ በእርግጥ ይሄ ያው እኛ እንግዲህ ከባህላችንም ጋር ሆኖ ይመስለኛል ብዙ ስለ ስራችን ኢትዮጵያኖች ስንባል የማውራት ባህሪ የለንም ባህልም የለንም። አሁን ግን ይህ በጣም በጠናከረ መልኩ ለመቀየር የምንሞክረው ነገር እና ብዙ ስራዎች እየተሰራ ያለው ጉዳይ ይሄ ነው። ይህም ማለት በትምህርት ቤቶች አካባቢያት እንደውም ገና በሀይ ስኩሎች፣ ዩኒቨርሲቲዎችም አካባቢ እንደዚህ የኢትዮጵያ አየር መንገድ ምን እየሰራ እንደሆነ ምን ኦፈር ሊያደርጋቸው እንደሚችል ከተለያዩ ትምህርት ቤቶች ሁሉ የተለያየ ፕሮግራሞች እያዘጋጀን የጉብኝት ስራችንን የማስረዳት ትምህርት ቤቶች ጥሪ በሚያደርጉልን አንዳንድ ስለ አየር መንገዱ ስራ ገለጻዎች በመስጠት ትንሽ ከልጅነት ጊዜ ጀምሮ ያንን ኢንትረስት እንዲያው ትንሽ ዴቨሎፕ የሚያደርጉበትን መንገዶች እየፈለግን ነው። አንዳንድ ደግሞ እንዲህ ጥቃቅን አንዳንድ ከህግም ጋር አብሮ የነበሩ ለምሳሌ ፓይለት ሲቀጠር የተወሰነ ቁመት ማሟላት አለበት። መመዘኛው ምናልባት በአጠቃላይ ሴቶች ከወንዶች ትንሽ አጠር እንላለን። እውነት ነው፣ ልክ ነው እና እንደዛ እንደዛ አይነቶች ጥቃቅን የማይታዩ የነበሩ ሪኳይርመንቶች ምናልባት ሴቶች እህቶቻችንን ትንሽ ወደኋላ ሊያስቀሩ የሚችሉ እነዛ እነዛን አይነቶችን ከፕሮሲጀሮችም ጋር የተያዙ ሁሉ ተፈትሸው በመስተካከል ላይ ይገኛሉ የእነሱን ደግሞ ስኬት በጣም በማጉላት እንግዲህ ለህዝብ ማሳወቅ እሱ በይበልጥ ደግሞ ምንቀጥልበት ስራ ነው ይኸው ዛሬ የአንዱ ጅማሮ ነው እና በአጭር ጊዜ ውስጥ ይህንን የሴቶችን ድርሻ ዛሬ ያለውን በአጭር ጊዜ ውስጥ በጣም በተፋጠነ መልኩ እንጨምር ነው እቅዳለን ለቤተሰቦች ለወላጆች ምን ይላሉ ወይዘሮ ራሄል ልጆቻቸው ሴት ልጆቻቸው በዚህ ሙያ መሰማራት እንደሚችሉ ለማበረታታት ምን ማድረግ አለባቸው ቤተሰቦች? እንደ የቤተሰብ ፕሮግራም፣ የሴቶች ፕሮግራም ነው እና ሄ እንግዲህ አሁን እንደምናየው ከተማ ብቻ ሳይሆን ከከተማ ውጭም ወላጆች፣ ጊዜ በጣም ተቀይሯል። ምንም ነገር ቀርቶ ልጁን ወደ ትምህርት ቤት ከትምህርት ቤትም መላክ ደግሞ አልፎ ስኬታማ እንዲሆኑ የማይጥር ወላጅ የለም። ያንን ስንል ደግሞ ምንም አይነት የስራ ሙያ ለማንኛውም ፆታ ሴትም ሆነ ወንድም ምንም አይነት የሚገድባቸው የሚያክላቸው ነገር እንደሌለ አሁን ወላጆች በደንብ እየተገነዘቡት ነው። ምክንያቱም ብዙ የሴቶች ስኬት በተለያየ መስክ በተለያየ መልኩ እየታየ ነው። አርአያ ሊሆኗቸው የሚችሉ ብዙ ሴቶች አሉ ስላሉን፣ አዎ እና አየር መንገዱም እንግዲህ በእንዲህ አይነት በቴክኒክ በኤርክራፍት ቴክኒሽያንነት በአይሮፕላን ቴክኒሽያንነትም ሆነ በበረራ ለመሳተፍ የሚጠይቅባቸው ትምህርት የተለየ እንዳልሆነ ትንሽ የሂሳብ፣ የሳይንስ፣ ትንሽ የፊዚክስ እንደዚህ ችሎታቸው ሴቶች ከበቂ በላይ ከበቂ በላይ ችሎታ ያላቸው ልጆች አሉ እና ያ ይሄንን ባዩ ቁጥር ለወላጆቹም እኮ ከዚህ የበለጠ የሚያበረታታ ነገር የለም። ልጆቻቸውን ወደዛ መስመር እንዲገፉ እንዲያስገቡና ወላጆች ራሳቸው አሁን በደንብ በንቃት ልጆቻቸውን በብዙ መልኩ እያበረታቱ ነው እንዲህ እንዲህ አይነት በፊት የማይሞከሩ ሙያዎች ውስጥ እሺ። እንግዲህ ወይዘሮ ራሄል ካለን የጊዜ ገደብ አንጻር የመጨረሻ ጥያቄ ላንሳሎትና አየር መንገዱ ለሴት ሰራተኞች በተለይም ለአዲስ እናቶች ያመቻቸው ሁኔታ እንዳለ ተጠቅሷል። ወደዚያ ይለፉልኝና ለዛሬ እንቋጫለን። እሺ። አው ደስ ይለኛል ደውም ይሄ በመነሳቱ ምክንያቱም ምናልባት በአይነቱ በአዲስ አበባ የመቸኛ ነን ብዬ ገምታለሁ። ይሄንን ነገር በማመቻቸት እና ያው አብዛኛው ሰራተኞቻችን በአጠቃላይ ስናየው ብዙ ሴት ሰራተኞች አሉን። ብዙዎቹም ያው ይወልዳሉ። በህግ ከሚፈቀድላቸው የወሊድ ፍቃድ በኋላ የልጅ ማጥባት ልጅን ማጥባት ይፈልጋል። ይሄ ደግሞ ከስራ ጋር ትንሽ አስቸጋሪ ይሆናል። ስለዚህ ድርጅቱ ይህንን የግድ ገዛ ማድረግና ማመቻቸት እንዳለበት ተገንዝቦ አሁን ነርሲንግ ሩም የምንለውን አዘጋጅቷል። በጣም የተመቻች ክፍል ለአዲስ ወላድ እናቶች ምቾቱን የጠበቀ እንደውም ማረፊያ ክፍል ብታዩት እቃው ሁሉ የመጣው ከአሜሪካ ነው። በዚህ አጋጣሚ ተመች ወንበር አዘጋጅቶ እዛ ላይ ሆነው እንግዲህ ወተት እጡትም ያው እንዳያስቸግር እዛ አርበው በጣም ስቴሪላይዝድ እና በሆነ መልኩ ኢኲፕመንትም አለ። ኤሌክትሪካል ፓምፖች አሉ። ወተት አልበው ስጦታቸውን ወተቱን አልበው ለልጆቻቸው ያስቀምጣሉ፣ አድርገው ያስቀምጣሉ። ያው ከስራ በኋላ ማታ ሲሄዱ ይዘውት የሚሄዱት እና ለልጆቻቸው ስራ ስለጀምሩ ብቻ አወላጆቻቸው ያንን የመጥባት እድል እንዳያመልጣቸው በደንብ አመቻችቶላቸዋል እና ይሄ ደግሞ በጣም ትን የሚያስደሰት ና የረዳ ጉዳይ ነው። ወይዘሮ ራሄል አሰፋ የኢትዮጵያ አየር መንገድ የማርኬቲንግ ምክትል ፕሬዚደንት ስለሰጡኝ ማብራሪያ በጣም አድርጌ አመሰግናለሁ። እግዚአብሔር ስጥልኝ። እኔም በጣም አመሰግናለሁ ይህን እድል በማግኘቴ እናንተም ይህንን ለእኛ በጣም ቦታ የምንሰጠውን ትልቅ ሁኔታ ለመዘገብ እንደው ቀድማችሁ ከበረራው በፊትም እንዲህ ተገኝታችሁ ይህን እድል ስለሰጣችሁም በጣም ደስ ይለኛል። እናመሰግናለን። ወይዘሮ ራሄል መልካም በረራ። አሜን።